የኢትዮጵያ ሰብአዊ መብት ኮሚሽን በአማራው ክልል ተፈጽሟል የተባሉ የመብት ጥሰቶችን የሚያጣራ ቡድን እንደሚልክ አስታወቀ። በደብረ ታቦር ከተማ በአንድ ቤተሰብ ላይ የደረሰውን ግድያም ማረጋገጡንም ኮሚሽኑ ገልጠዋል። ዝርዝሩን መለስካቸው አምሃ ያቀርበዋል። ኮሚሽኑ በአማራ ክልል የሚካሄደውን የከባድ መሳሪያ ድብደባ ግድያዎች፣ ዝርፊያና ሰላማዊ ሰዎችን የማፈናቀል ዘገባዎችን ለማጣራት አንድ የልኡካን ቡድን እየላከ መሆኑን ዛሬ ይፋ ባደረገችን መግለጫ አስታወቀ። ኮሚሽኑ በድረ ገጹ ላይ ባወጣው በዚህ መግለጫው በአማራ ክልል በደብረታቦር ከተማ ላይ ህውሃት ተኩሶቷል በተባለ የከባድ መሳሪያ አረር የተገደሉትን አንድ የቤተሰብ አባላት ማንነትን አረጋግጫለሁ ብሏል። ነሐሴ 13 ቀን 2013 ዓ ም በተፈጸመው የከባድ መሳሪያ ድብደባ ሕይወታቸው ያለፈው የአንድ ቤተሰብ አባላት ስም ውዴ ዋለ እሱ ባለው ድረስ አዲስ ዓለም ድረስ ዶክተር ሰርካለም ድረስ እና የአራት ወር ጨቅላ ሕፃን አመል ድረስን እንደሚያጠቃልል መግለጫው ይዘረዝራል በግቢ ውስጥ ተከራይተው የሚኖሩ ሁለት ሰላማዊ ሰዎችም በዚህ ተኩስ የአካል ጉዳት ደርሰውባቸዋል ይላል የኮሚሽኑ መግለጫ አክሎም በግጭቱ እያደር መስፋፋት በሰላማዊ ሰዎች ሕይወት ላይ የሚያሳድረው ተጽዕኖ እና እየተባባሰ የሚገኘው የሰብዓዊ ሁኔታ የሚያሰጋ መሆኑን በመግለጽ የኢትዮጵያ ሰብዓዊ መብቶች ኮሚሽን ሁሉም ወገኖች የሰላማዊ ሰዎችን ደህንነት እንዲያረጋግጡ አስቸኳይ ጥሪ ያደርጋል ብሏል። ተጨማሪ ዝርዝር በነገ ዕለት ይዘን ለመቅረብ እንሞክራለን። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ